sansenna tebretsad ጤና ይስጥልኝ አድማጮች በህዋው ሳይንስ ከፍተኛ ምርታ ካስመዘገቡ የዓለማችን ተቋማት ማዕከል የአውሮጳ የህዋ ምርምር ማዕከል ግንባር ቀደም ተጠቃሽ ነው። ማዕከሉ የተለያዩ አገራትን በማጣመር በጋራ ይሰራል። ባለፈው ሳምንት ረቡዕ ፈረንሳይ መዲና ፓሪስ ውስጥ ዓመታዊ ጋዜጣዊ መግለጫውን ሰጥቷል። በህዋው ሳይንስ ዘርፍ ባለፈው የጎርጎሪዮስ ዓመት የተከናወኑ ምርታዎችን ዳሷል። የማዕከሉ የወደፊት እቅዶችንም አስቃኝቷል። የጨረቃ መንደር ምስረታና ሳትላይ ቶች ላይ የተጋረጡ ችግሮችን እንዴት መፍታት እንደሚቻልም የምርምር ማዕከሉ መክሯል። የዛሬው የሳይንስና ህብረተሰብ ጥንቅር ማጠንጠኛ ነው። አብራችሁን ቆዩም። የአውሮፓ የህዋ ምርምር ማዕከል ረቡዕ ጥር 10 ቀን 2009 ዓ.ም አመታዊ ጋዜጣዊ መግለጫውን ሰጥቶ ነበር። በህዋው ሳይንስ ዘርፍ የምርምር ማዕከሉ ያለፉ ስራዎችና የወደፊት እቅዶችን የዳሰሰ ነበር መግለጫው። ከህዋ ላይ ሆኖ ከእርሰ ምድርን በሺ ኪሎ ሜትሮች ጥልቀት ግሉ ብረቷን ከሚዳስሰው ሳተላይት አንስቶ በጥልቁ ህዋ ድምፅ አጥፍቶ እስከሚከንፈው ሳተላይት ድረስ ብዙ ተብሏል። ከሳተላይቶች የወደፊት እጣ አንስቶም ጣሊያንን የመታው ብርቱ ርዕደ መሬትን እስከተነተነው ሳተላይት ድረስ ማብራሪያ ተሰጥቷል። ነሐሴ 18 ቀን 2008 ዓ.ም ምረት ጣሊያን ውስጥ የተከሰተው ብርቱ የመሬት መንቀጥቀጥ የበርካቶችን ሕይወት ቀጥፏል። ከጣሊያን እምብርት የአፔኒስ ተራሮች የተነሳው በሬክተር ስኬል 6.2 የተመዘገበ ርዕደ መሬት የ293 ሰዎችን ሕይወት መቅጠፉ ይታወሳል። ወደ መሬቱ በትክክል የተቀሰቀሰበት ቦታና ያደረሰውን ጥፋት ሴንቲል አንድ ኤ በተሰኘው ሳተላይት በመታገዝ የአውሮጳ የህዋ ምርምር ማዕከል ዝርዝር መረጃዎችን ሰጥቷል። ሴንቲል አንድ ኤ ወደ ህዋ የተወነጨፈችው እንደ ጎርጎሪዮስ አቆጣጠር በ2014 ነው። ሳተላይቷ ህዋ ላይ የምትንቀሳቀስበት ኃይል የፀሐይ ኃይል ማመንጫ ሳህን ተዘርግቶላታል። ይህ የኃይል ማመንጫ ሳህን ግን ከሁለት ዓመት በኋላ የሚያመነጨው ኃይል መቀነሱን ሳይንቲስቱ ደርሰውበታል። ምንም እንኳን የኃይል ማመንጫው ከፊል ብልሽት የሳተላይቷ ስራን ባያስተጓጉለውም ህዋ ላይ በሚወረወሩ በርካታ ስብርባሪዎች ዳግም ጉዳት እንዳይደርስባት ለመግባት ሊጤን እንደሚገባም በመግለጫ ወቅት ተገልጧል። 67 ፒ ችሪዮሞቭ ጌራሲሜንኮ የተሰኘው የኮከብ ስባሪ ግዛትን ለማሰስ ከ12 ዓመታት በፊት ወደ ህዋ የተወነጨፈችው የሮዜታ ተልእኮም መስከረም 20 ቀን 2009 ዓ ም ከረፋዱ 11 ሰዓት ከ19 ደቂቃ ላይ ተግባሯ አክትሟል። ሳተላይቷ ኮከብ ስባሪ ላይ ተወርውራ በመላተምም እዛው ከስማለች። ሮዜታ እንደ ጎርጎሬስ አቆጣጠር ጥር 2014 ላይ እንድትነቃ ከመደረጉ አስቀድሞ በጥልቁ ህዋ ውስጥ ለሰላሳ አንድ ወራት ሁሉ ነገሯን አጥፍታ ከተግባር ውጪ ሆና ነበር። ሮዜታ የከዋክብት ስባሪዎች ምህዋርን ቀርባ በማጥናት የመጀመሪያዋ ሳተላይት ናት። ሳተላይቶች የመጨረሻ ግባቸውን ሲመቱ እዛው ህዋ ላይ እንዲከስሙ ነው የሚደረገው። ሮዜታ ሳተላይት ከኮከብ ስባሪው ጋር ተላትማ ራሷን በራሷ ከማክሰሟ በፊት የነበረውን ምስል መስከረም 20 ቀን 2009 ዓ ም ማለዳ ላይ ልካለች። ይህም በመግለጫው ተጠቅሷል። የአውሮጳ ህዋ ምርምር ማዕከል በዋና ኃላፊው ያን ቮርነር በኩል ስለ ጨረቃ መንደር ምስረታ ምን እየተደረገ እንደሆነም ይፋ አድርጓል። ዘ ሙን ቪሌጅ ኢዝ አ ኮንሴፕት ሚኒንግ የጨረቃ መንደር በጽንሰ ሀሳብ ደረጃ ያለ ነው። ያ ማለት እኛ እንደ አውሮጳ የህዋ ተቋም ጥሪ ያስተላለፍ ነው በዓለም ዙሪያ ያሉ ሌሎች አካላት ወደ ጨረቃ ተጉዘው እዚያ ከኛ ጋር በጋራ እንዲሰሩ ነው። ያን ስንል እያንዳንዱ ነገር በዝርዝር አለን ማለት አይደለም። ግን ጨረቃን እንደ ማዕድን ቁፋሮ፣ ቱሪዝም፣ ሳይንስ እና የጨረቃ ሳይንስ ላሉ ለተለያዩ እንቅስቃሴዎች ለመጠቀም ነው ከዚያም ባሻገር ወደ እኛ ስርዓተ ፀሐይ ዘልቆ ለመግባት እንደ መንደርደሪያም ለመጠቀም ነው። ኤግዞማርስ ሳተላይትን በተመለከተም መግለጫ ተሰጥቷል። ኤግዞማርስ ወደ ውሃ የተወነጨፈችው እንደ ጎርጎሬዎስ አቆጣጠር በ2016 ዓ ም ነው። በ2020 ግን ኤግዞማርስ ተሸክሞ የምትጓዘው በሮቦት እገዛ ማርስ ላይ ቁፈራ የሚያከናውነው ሮቨር በዝግታና በተረጋጋ መልኩ እዛው ማርስ ላይ ማረፍ ይጠበቅበታል። ኤግዞ ማርስ የማርስ ንፍቀ ክበብ ውስጥ ስትገባ የጫነችው ሳተላይት በውስጧ የተገጠመው ኮምፒውተር ሞተሩ ለሶስት ሰከንድ ብቻ ከሰራ በኋላ እንዲጠፋ በማድረጉ ሳተላይቷ የማርስ ንጣፍን የረገጠችው በከባድ ምት ነበር። እንደ እቅዱ ቢሆን ኖሮ ሳተላይቱን የጫነችው መንኮራኩር መጀመሪያ የማርስ ንፍቀ ክበብ ውስጥ እየከነፈች እሳት ትገባለች ገባለች በከፍተኛ ፍጥነት ስትከንፍም ነበልባላዊ ግለት ይፈጠራል። ግለቱን መከላከያውም ከሳተላይቷ ተነጥሎ ይወድቃል። ሳተላይቷ ፍጥነቷን ለማረጋጋት ግዙፍ ጃንጥላ ትዘረጋለች። ከዚያም ፍጥነቷ መቀነስ ሲጀምርና የተፈለገው ርቀት ላይ ሲደረስ የተገጠመላት ሞተር ተነስቶ ስራ ይጀምራል። ሞተሩ መነሳት እስኪጀምር ድረስ ሁሉም ነገር በታቀደለት መሰረት ነበር የተከናወነው። ከ3 ሰከንድ በኋላ ሞተር መጥፋቱ የተከሰተው ሳተላይቷ ላይ የተገጠመው ኮምፒውተር የማርስ ዝቅተኛው ከባቢ አየር ውስጥ የገባ ስለመሰለው ነበር ተብሏል። ከሶስት አመት በኋላ ማርስ ላይ ተጉዞ ቁፋሮ የሚያከናውነው ሮቨር መሰል ችግሮች እንዳይገጥመው ሳይንቲስቶች ከወዲሁ ጥልቅ ምርምር እያከናወኑ ነው። ከሶስት ሰከንድ በኋላ ሞተር መጥፋቱ በአለም የህዋ ጠቢባን በጥልቀት ጥናት ይከናወንበታል ተብሏል። ሆኖም በኤግዞ ማርስ ተጭና የሄደችው የማርስ ከባቢ አየር ቃኝ ሳተላይት ግን በታቀደላት መሰረት ሜታንና ሌሎች ጋዞችን የማሰስ ተግባሯን እየፈጸመች መሆኗ ተገልጧል። ጋዞቹን ማጥናቱ ጠቀሜታው የጎላ ነው። በአውሮፓ የህዋ ምርምር ማዕከል የኤግዞ ማርስ ተልእኮ ሳይንቲስት ዮርጌ ቫጎ ቀደም ሲል እንዲህ ብለው ነበር። ከማርስ ኤክስፕሬስ እና ከሌሎች ተልእኮች ባገኘነው መረጃ መሰረት ሚቴን ዋነኛ መነጋገሪያ ነጥብ ሆኗል። ስለዚህ የሚቴን ምንጭን በማርስ የትኛው ክፍል መቼ እንደተመረተ እንዲሁም እንዴትስ ሊጠፋ እንደሚችል ለመረዳት መሞከር እጅግ በጣም ጠቃሚ ጉዳይ ነው። የኤግዞ ማርስ ተልዕኮ ምድር ላይ ቅራኔ የገቡ ሀገራትን ጭምር በጋራ ያቆመ ነው። ላብነት ያህል ምንም እንኳን የአውሮፓ ሕብረት በዩክሬን ቀውስ ከሩሲያ ጋር እሰጥ አገባ ቢገጥምም በኤግዞ ማርስ ተልዕኮ ግን ሩሲያውያን ከአውሮፓ ሕብረት ጋር ተባብረው ሰርቷል። በአውሮፓ የህዋ ምርምር ማዕከል የኤግዞ ማርስ ተልዕኮ የጀርመን፣ የፈረንሳይ፣ የጣሊያን፣ የሩሲያና የታላቋ ብሪታንያ የህዋ ማዕከላት ተሳታፊዎች ናቸው። አገራቱ በጋራ የላኳቸው ሳተላይቶች የሰዓት ችግር እንደገጠማቸውም በመግለጫው ተጠቅሷል። ሳተላይቶች ወደ ህዋ ሲወነጨፉ ከምድር ውጪ ጊዜን የሚቆጥሩበት ልዩ ሰዓት ተገጥሞላቸው ነው። የሰዓት ችግር የተፈጠረባቸው የጋሊሌዮ ሳተላይቶች እንደሆኑም ተገልጧል። ሆኖም የአውሮጳ ህዋ ምርምር ማዕከል ዋና ኃላፊ ያን ቮርነር ሰዓቶቹ ብልሽት ቢገጥማቸውም ሳተላይቶቹን ከመስራት አላገዱም ብሏል። የሳተላይት አሰሳ በዋናነት እላዩ ላይ በተገጠሙለት ሰዓቶች ጥገኛ ነው። ይህን ሁሉም ሊረዳው ይገባል። እናም በበርካታ ሳተላይቶቻችን ላይ የሰዓት ችግር መፈጠሩን አሳውቅያለሁ። በእያንዳንዱ ሳተላይት አራት ሰዓቶችን ገጥመናል። የድል ጉዳይ ሆኖ ሳተላይቶቹ ላይ የተገጠሙት አንዳንዶቹ ሰዓቶች መስራት አቁመዋል። ግን ጨዋታው እዚህ ጋር ነው። ማለቴ በእያንዳንዱ ሳተላይት አራት ሰዓቶችን የገጥም ነው ለዚሁ ነው አንዱ ሲበላሽ በሌላኛው ለመጠቀም። ስለዚህ ዛሬ መግለጥ ምሻው አንድም ስራ ያቆመ ሳተላይት እንደሌለ ነው። ሁሉም ይሰራሉ። ሳተላይቶቹ ላይ የተገጠሙ ሰዓቶች ሩቢዲዮም እና ሃይድሮጅን ሜዘር ይሰኛሉ። ሁለቱም የሰዓት አይነቶች ብልሽት ስለገጠማቸው ለወደፊቱ ችግሩን ለመፍታት ምርምር ማዕከሉ ጥረት እንደሚያደርግ ገልጧል። ሰዓቶቹ በድጋሚ እንዲሰሩ ማድረግ ይቻል አይቻል ግን ለጊዜው የሚታወቅ ነገር የለም። የሰዓት ችግር በመፈጠሩ እስካሁን ስራ ያቆመ አንድም ሳተላይት አለመኖሩ ግን እርግጥ ነው። ሶስት የሩቢዲዮም እና ሰባት የሃይድሮጀን ሜዘር ሰዓቶች ስራ ማቆማቸውን የአውሮጳ የህዋ ምርምር ማዕከል ይፋ አድርጓል። የሚሰሩ ሰዓቶች በቁጥር ከሁለት በታች ያላቸው ሳተላይቶች የሉም። ሌሎቹም እንዲሰሩ ለማድረግ መላየሻትን የሻትን ነው። ጋሊሊዮ በእርግጥም ለረጅም ጊዜ ያለ እንከን መስራት የምትችልበትን ዘዴ እያፈላለግን ነው። እስካሁን የአውሮጳ የህዋ ምርምር ማዕከል ንብረት የሆኑት አስራአምስት ጋሊሊዮ ሳተላይቶች ህዋው ላይ ይንሳፈፋሉ። አንዳቸውም ግን ተግባራቸው አልተቋረጠም። የአውሮጳ የህዋ ምርምር ማዕከል አሰሳም ሳይቋረጥ በጥልቀት መቀጠሉ አይቀርም። አድማጮች፣ የጨረቃ መንደርና የሳተላይቶቹ መጻኤ በሚል ርዕስ ያቀናበርንላችሁ የሳይንስና ህብረተሰብ ጥንቅር በዚሁ ይጠናቀቃል። ማንተ ጋፍቶስ ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።